የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ የካቲት 12 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አበራያችሁ የማመሸው ጽዮን ግርማ ነኝ። በቦረና ዞን ሚኦ ወረዳ ሰዎችን ገድለዋል የተባሉ የመከላከያ ኃይል አባላት በቁጥጥር ስር ዋሉ። ውይይታችንን ለመቀጠል በተስማማነው መሰረት መሠረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም ሦስት ሰዎችን ለይተዋል። በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ንክኪ ሳይኖራቸው አይቀርም በሚል ጥርጣሬ ምርመራ የከፈተባቸው መሆኑን እንደ አውሮፓውያን አቆጣጠር በ2017 ዓ ምት ለዋና ዋና የምክር ቤት መሪዎች ባስታወቁ ጊዜ አንድም ተቃውሞ አላሰሙም ሲል የቀድሞ ኤፍቢአይ ተጠባባቂ ዳይሬክተር አንድሩ መኬቤ ተናገሩ። ሜኬቭ ዛሬ ለኤንቢሲ ቴሌቪዥን በሰጡት ቃል ምርመራው እንደተከፈተ ብዙም ሳይቆይ የመወሰኛ ምክር ቤቱ የብዙሀን ሪፐብሊካን መሪ ሚች መኮኔል እና የወቅቱ የተወካዮች ምክር ቤት አፈ ጉባኤ ፖል ራያንን ጨምሮ ለስድስት ዋና ዋና የምክር ቤት መሪዎች አሳውቂያለሁ ብለው ከምርመራው ህጋዊነት ከህገ መንግስታዊነት የሚሆን ከተጨባጭነት አኳያ ቅዋሜ ያነሳ አልነበረም ሲሉ አስታውሰዋል። ከዚያ ጥቂት ጥቂት ቀናት ቀደም ብሎ ፕሬዚዳንቱ በወቅቱ የሩሲያን ጣልቃ ገብነትና የእሳቸው የምረጡኝ ዘመቻ ከሞስኮ ጋር ግንኙነት ይኖረው እንደሆነ ለማወቅ የተከፈተው ምርመራ ይመሩት የነበሩት የፌዴራል የምርመራ ቢሮ ዳይሬክተር ጄምስ ኮሜን ማባረራቸው ይታወሳል። ፕሬዚዳንቱ ብዙም ሳይቆዩ በዋይት ሃውስ ከሩሲያ ባለስልጣናት ጋር ባደረጉት ስብሰባ ሲናገሩ ኮሜን ማባረሬ ከፍተኛ ፎይታ ሰጥቶኛል ብለዋል። አስራ ስድስት የዩናይትድ ስቴትስ ክፍለ ሀገር ወይም ሴኔቶች በትራምፕ አስተዳደር ላይ ክስ መስርተዋል። ምክንያቱ ፕሬዚዳንቱ ለድንበሩ አጥር የሚያስፈልጋቸውን ገንዘብ ማግኘት እንዲችሉ ብሔራዊ አስቸኳይ ጊዜ በማወጃቸው ነው። በካሊፎርኒያ የተመሩት ጠቅላይ አቃቤ ህጎችና ትላንት ሰኞ ማታ የክስ ዶስ የከፈቱት በዩናይትድ ስቴትስ የካሊፎርኒያ ሰሜናዊ ወራዳ ፍርድ ቤት መሆኑ ታውቋል። ፕሬዚዳንቱ ያወጁት አስቸኳይ ጊዜ ህገ ወጥና ህገ መንግስቱንም የጣሰ ተግባር ነው ሲሉ ከሳሾቹ አስታውቋል። ሱስ አስያዥ መድኃኒቶችን ለመዋጋት ለወታደራዊ ግንባታና ለሌሎችም የህግ አስከባሪ መርሃ ግብሮች የተመደቡ ወጪዎችን ከክፍለ ሀገሮቻችንና ከነዋሪዎች ላይ ይነጥቃል ብለው ተሰዋል። የትራምፕ አስተዳደር ለድንበር አጥሩ መገንቢያ የሚሆን ገንዘብ ከሌላ ከማናቸውም የመንግስት መርሃ ግብር ውጭ እንዳያዛውሩ ከምክር ቤት ገንዘብ ሳይፈቀድላቸው አጥሩን እንዳይገነቡ ፍርድ ቤቱ ቋሚ እግድ እንዲጥልበት ከሳሾቹ ጠይቀዋል። ፕሬዚዳንት ትራምፕ የህግ የበላይነት አጥብቀው የሚጠሉ ናቸው ያሉት የካሊፎርኒያው ጠቅላይ አቃቤ ህግ ሀቪየር ቬሴራ ፕሬዚዳንቱ የድንበር ቀውስ እንደሌለ አስቸኳይ ጊዜ የሚያሳውጅ ምክንያት እንደሌለና በፍርድ ቤት መረታታቸው እንደማይቀር ያውቃሉ ብለዋል። አያይዘውም ፕሬዚዳንቱ ብሔራዊ አስቸኳይ ጊዜ ብለው ቀውጥ የሚፈጥሩት ለድንበር አጥሮ የሚያስፈልጋቸውን ወጪ ከኮንግረስም ሆነ ከሜክሲኮ ማግኘት ስላልቻሉ ነው ብለዋል። ካሁን ቀደም አንድ ለአካባቢ ደህንነት የቆመ ቡድንና የታቀደው ግንብ የመሬት ይዞታቸው ላይ የሚያልፍባቸው ሶስት የቴክሳስ ክፍለ ሀገር ባለመሬቶች ክስ መስርተዋል። ክስ እንደሚከፈትበት አስቀድሞ የጠበቀው ዋይት ሀውስ ለክፍለ ሀገሩ ክሶች እስካሁን ምላሽ አልሰጠም። ህንድ ወታደራዊ እርምጃ ልትወስድብኝ ነው ብላ በአፋጣኝ አጸፋውን እንመልሳለን ሲሉ የፓኪስታን ጠቅላይ ሚኒስቴር ኢምራን ሀን ውሳኔ አስጠነቀቁ። ጠቅላይ ሚኒስትሩ ማስጠንቀቂያውን የሰጡት በአገር አቀፍ ደረጃ በቴሌቪዥን በተሰራጨው ንግግራቸው ነው። ባለፈው ሳምንት በአጫቃጫቂው ካሽሜር ክፍለ ግዛት በህንድ ወታደራዊ ኃይሎች ላይ አጥፍቶ ጠፊ ቦምብ ጥቃት ከደረሰ ወዲህ በሁለቱ ኒኩሌር የታጠቁ ተቀናቃኝ ሀገሮች መካከል ውጥረቱ በአደገኛ ደረጃ እየተጋጋለ መጥቷል። አድማጮች ለእሳቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር በቦረና ዞን ሚኦ ወረዳ ኢዲ ሎላ በሙሽሮች ላይ ተኩሰው አምስት ሰዎችን ገድለዋል የተባሉ የመከላከያ ኃይል አባላት በቁጥጥር ሥር ዋሉ። የወረዳው ኦሮሞ ዴሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ ገልገሎ የሟች ቤተሰቦች የደም ካሳ እንዲያገኙ የወረዳው አስተዳዳሪ እየሰራ መሆኑን ለአሜሪካ ድምጽ ተናግረዋል። ገልሞ ዳዊት ዝርዝር ዘገባ አለው። ባለፈው ማክሰኞ የካቲት አምስት 2011 ዓ ም በወረና ዞን ሚዮ ወረዳ እዲሎላ በምትባል ከተማ ሰዎች ላይ ግድያ የፈጸሙ የመከላከያ አባላት በቁጥጥር ስር መዋላቸውን ወረዳው አስታወቀ። የሚኦ ወረዳ ኦሮሞ ዴሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ አገልግለው በግድያው ተሳትፈዋል የተባሉ የሰራዊት አባላት ሚኦ ወረዳ በሚገኘው የኢፌዴሪ መከላከያ ኃይል ካምፕ በቁጥጥር ስር እንዳሉ ተናግረዋል። ማሪናማ ንገዳ ኩማሊክ ዘለዋኔያዳ ወሊ ደቢኖ ጅራ አር ወሊ ደቢን ኬና ውይይታችንን ለመቀጠል በተስማማነው መሰረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም ሦስት ሰዎችን ለይተዋል። ሰዎቹ በተጨባጭ ታስረዋል። ሰላሳ አባላት ያሉት ኮሚቴም ሄዶ ሰዎቹን አይቷቸዋል። በቁጥጥር ሥር ያሉትን ስማቸውንና ፎቶአቸውን ወስደናል። ከዚያም ከመከላከያ ኃይል አባላት ጋር ውይይት አድርገናል። ግድያውን የፈጸሙ ሰዎች በቁጥጥር ሥር ስላሉ ከአካባቢው ኅብረተሰብ ጋር እንዴት በሰላም መኖር እንደሚችሉም ተወያይተናል። ስለ ወደፊት የፍርድ ሂደት ክትትል ጉዳዩን እየተከታተለ ያለውና ሰላሳ አባላት ያሉት ኮሚቴ በሚመጣው ቅዳሜ ውሳኔ ይሰጣል ብለዋል። በአካባቢው የሚገኙ የመከላከያ ኃይል አዛዦችም የኮሚቴውን ውሳኔ ለመቀበል ዝግጁ ናቸው ሲሉ አክለው ገልጸዋል። በተኩሱ ሕይወታቸው ያለፈ ሰዎች ቤተሰብ የደም ካሳ ያገኛሉ ወይ ናም ስላ ጊዛ አካፈላሙ አንጀሉ አልዱብሳ ጅራወራኒ ጃሪሷን በርባዳኔ አሁን ቤተሰቦቻቸው የደም ካሳ እንዲከፈላቸው እየተነጋገርን ነው። የመከላከያ ኃይል አዛዦችም በአካባቢው ባህል መሠረት ጥያቄውን እንድናደርስላቸው ነግረውናል። ይህም እንዲሳካ ከሞያሌ የመጡ የቦረና ሽማግሌዎችም ከእኛ ጋር ናቸው። ይሳካልናል ብለንም ተስፋ እናደርጋለን። በቁጥጥር ስር ውለዋል የተባሉት የመከላከያል አባላትም ሚወረዳ በሚገኘው የኢትዮጵያ መከላከያል ካምፕ ውስጥ መሆናቸውን አቶ ሶራ አስረድተዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በአማራ ክልል የመጀመሪያው የሆነውና በደሴ ከተማ የተገነባው ይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት ተመርቋል። ከ40 ሚሊዮን ብር በላይ ወጪ የተደረገበት አዳሪ ትምህርት ቤቱ 29.6 ሚሊዮን ብሩን የሸፈኑት ግለሰብ በጎ አድራጊ መሆናቸው ታውቋል። ቀሪው ደግሞ በአልማ የተደገፈ ነው ተብሏል። መስፍን አራጌ ከወሎ ተጨማሪ ሪፖርት አለው። ከዛሬ 78 ዓመታት በፊት አንድ ዕድሜው ያልጠና ብላቴና አባትና እናቱን በሳምንት ልዩነት እነሱ ክፉ ቀን እያሉ በሚጠሩት ቸነፈር ምክንያት በሞት ይነጠቃል። ይህ ሮጦ ያልጠገበ ተጫውቶ ያልሰለቸ ታዳጊ እህትና ወንድሞቹን ይዞ ከትውልድ አገሩ ይወጣል። ሕይወትን በፈተና ውስጥ ለማለፍ ትምህርትን ቀዳሚ ማድረግ ነበረበት። ረሃብ ወላጆቹን የነጠቀው ሰው በትምህርት ድህነትን ደቆሰው፣ ተምሮ ሌሎቹን አስተማረ። በ2002 ዓ.ም ዓለም ያዘጋጀው ቴሌቶን የዚህን ሰው ቤተሰቦች አንድ ታሪካዊ ሥራ እንዲሰሩ አነሳሳቸው። በክልሉ የመጀመሪያ የሆነውን አዳሪ ትምህርት ቤት ከአማራ ልማት ማኅበር ጋር በመተባበር ገንብቶ ማስረከብ ህልማቸው ከስምንት ዓመታት በኋላ ሆኖ ይሁኔ ወልዱ መታሰቢያ በሚል ስያሜ ትምህርት ቤቱ ለምርቃን በቃ። የፍሊንትስታውን ኢንጂነሪንግ ባለቤት የአቶ ይሁኔ ወልዱ ልጅና ለግንባታው 29.6 ሚሊዮን ብር ወጪ ያደረጉት ኢንጂነር ጸደቀ ይሁኔ፣ አባቴ ከዛ በኋላ ከመጀመሪያዎቹ የመድኃኒት ቀማሚዎች መካከል ፓስተር ትምህርቱን ተምሮ ተመርቆ ነው። ልጆቹንም ደግሞ አስተምሮ እኔና ወንድም እህቶቼን የተማረ እንድንሆን ያደረገው እና ይሄ ነገር ጥሩ አርአያ ይሆናል ብለን ነው። አዳሪ ትምህርት ቤቱ የክልሉ ፕሬዚዳንትን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የደሴ ከተማ ነዋሪዎች እና ጥሬ የተደረገላቸው እንግዶች በተገኙበት ተመርቋል። ፕሬዚዳንቱ ግለሰቡ ያደረገውን ድጋፍ አድንቀዋል። የክልል እንዲለወጥ ከፍተኛ ጥረት ከሚያደርጉት ጥቂቶች ውስጥ አንዱ ነውና እንድታመሰግኑልኝ ፈልጋለሁ። ከአካባቢው አልፎ ከአማራ ክልል አልፎ ለኢትዮጵያ የሚጠቅሙ ዜጎችን ለማፍራት ከዛም አልፎ ለዓለም በተፈጥሮ ሳይንስ፣ በማህበራዊ ሳይንስ፣ በኢንጂነሪንግ እና በሌሎች የሙያ መስቶች አስተዋጽኦ የሚያበረክቱ ወጣቶችን ለመኮትኮት የሚያስችል ትልቁን ስጦታ ነው ለክልሉ ህዝብ የሰጠው። ትምህርት ቤቱ በተያዘለት የጊዜ ሰሌዳ አለመጠናቀቁ በአካባቢው ህብረተሰብ ዘንድ ያሳደረውን ቅሬታ በማንሳት ኢንጂነሩ ይቅርታ ጠይቀዋል። አያይዘውም የክልሉን የትምህርት ደረጃ ለማሳደግና ተጠቃሚነታቸውን ለማስፋት ድጋፋቸውን እንደሚቀጥሉ አረጋግጠዋል። ቤተሰባችንን፣ እህቶቼ እና እናቴ አንድ ላይ ሆነን ይህን ነገር እንስራ ብለን ሞከር ነው። ከዛ በኃላፊነት እኔ ነኝ የያዝኩት ይህን ጉዳይ ያው ቢዝነስም ትንሽ ቀዝቅዞ ነበር። ኃላፊነታችን ወደዛ ወደዚህ ሲል ስራው ሰማንያ ዘጠና በመቶ ከተጠናቀቀ በኋላ የመጨረሻውን አካል ረጅም ጊዜ ፈጅቶብን የጨረስኩ እና በመዘግየቱ ምክንያት ብዙ ሰው አስከፍቻለሁ። የደሴ ከተማ አካባቢ ሰዎችም እውነት ለምናገር እኔ በጣም ትንሽ ነገር ያደረግኩና ከአሁን በኋላ ደግሞ ቤተሰባችን ምንም ሆነን ወደ ቅድመ መደበኛ ወደ ፕራይመሪ ስኩል ያደላ ስራ በክልሉ መስራት አለብን። አዳሪ ትምህርት ቤቱ በክልሉ የስምንተኛ ክፍልን ፈተና ወስደው የላቀ ነጥብ ያስመዘገበው አንድ መቶ ሀያ አምስት ተማሪዎችን ተቀብሎ እያስተናገደ መሆኑን የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየሁ ሞገስ ገልጸዋል። በሚቀጥሉት አመታትም ጥራት ላይ ያተኮረ ስራ እንደሚሰሩ አመልክተዋል። በአማራ ክልል በሚገኙ ከቅድሞ መደበኛ እስከ ሙያና ቴክኒክ ያሉ ትምህርት ቤቶች የስታንዳርድ ያላሟሉ ናቸው። ለሽፋን ብቻ ሲባል የተገነቡ አንዳንዶች እንደውም የመማር ማስተማር ቁሳቁሶች ያልተሟላላቸው ናቸው። አጥር የሌላቸው ትምህርት ቤቶች አሉ። የቴክኖሎጂ ግብዓት ያልተሟላላቸው ትምህርት ቤቶች አሉ። ኦልሞስት ሰማንያ አራት ፐርሰንቱ ከደረጃ በታች ከስታንዳርድ በታች ነው ትምህርት ቤቱ ያሉ ትምህርት ቤቶች ልዩ አዳሪ ትምህርት ቤትን ከማስፋፋት ጎልበን በኢንጂነር ጠበቅ አይነት ባለሀብቶችን ዲያስፖራውን እንዲሁም የክልሉን ህዝብ የአልማን አባላት በማስተባበር በአማራ ክልል የሚገኙ ትምህርት ቤቶችን የደረጃ የማስጠበቅ ስራ ከትምህርት ቢሮ ጋር በመተባበር ደረጃቸውን ለማስጠበቅ አቅደን እየተንቀሳቀስናለን። የአማራ አቀፍ ልማት ማህበር ዋና ስራ አስፈጻሚ አቶ መላኩ ፈንታው በእለቱ እንዳስረዱት የክልሉን ህብረተሰብና ዲያስፖራውን በማስተባበር ተመሳሳይ አዳሪ ትምህርት ቤቶች በጎንደርና በባህር ዳር ከተማ እንደሚገነቡ ጠቁመዋል። ትምህርት ቤቱን በውጭ ሀገራት የሚኖሩ መምህራንና ባለሀብቶች በተለያዩ መጽሐፍትና በማስተማር እንዲደግፉም ኢንጂነር የሆኔ ጥሪ አስተላልፈዋል። በ6582 ካሬ ላይ ያረፈው አዳሪ ትምህርት ቤት የመማሪያ ክፍሎችን፣ የአስተዳደርና የማዳሪያ ህንፃዎችን፣ ቤተመጻሕፍቶችን፣ ቤተ ሙከራንና ሌሎችን ያካተተ 13 ህንፃዎች አሉት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። በኢትዮጵያ የሴት ልጅ ግርዛት የሴቶች ሰብአዊ መብትና የስለልቦና ፈተና እንደሆነ ቀጥሏል ይላል ቀጣዩ ዘገባችን። ከሃይማኖትና ከባህል ጋር መያያዙ የሚገረዙ ሴቶች ቁጥር እንዳይቀንስ ዋና ምክንያት መሆኑም ተገልጿል። ይህንን የተመለከተ አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛት የማይታገስ ማህበረሰብ እንፈጥራለን በሚል የካቲት ስድስትና ሰባት በሐዋሳ ከተማ ተደርጓል። በኢትዮጵያ ሴቶች ህጻናትና ወጣቶች ሚኒስቴር በተዘጋጀው ስብሰባ ላይ የጎሳ መሪዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ ውሳኔ ሰጪ አካላት ተሳትፈዋል። ዮናታን ዘብዲዎስ ዝርዝሩን ይዟል። የኢትዮጵያ ሴቶች ህፃናትና ወጣቶች ጉዳይ ሚኒስትር ወይዘሮ ያለም ጸጋይ እንዳሉት በአንዳንድ ክልሎች መሻሻል ቢታይም የሴት ልጅ ግርዛት ለሴቶች ሰብአዊ መፍተሰትና ስነ ልቦና ጉዳት ምክንያትና ፈተና እንደሆነ ይቀጥሏል። እድሜያቸው ከ15 29 ከሚሆኑ ሴቶች ውስጥ 47 ከመቶ ወይም ወደ ግማሽ የጠጉ ሴቶች አሁንም ኢትዮጵያ ውስጥ ይገረዛሉ። እድሜያቸው ከ15 በታች የሆኑ ታዳጊዎችም በቤተሰብና በማህበራዊ ጫና ከመቶ እጅ 16ስቱ ይገረዛሉ ብሏል። ባለፉት 20 ዓመታት የሴት ልጅ ግርዛትን ለማስቀረት በተደረገው ጥረት በከተሞች የመቀነስ አዝማሚያ ቢታይም የተፈለገው เราแต่ละตัมบลุน በፆታ እኩልነት አለማመን የሴት ልጅ ግርዛትን እንደ ባህል መቀበል፣ ከሃይማኖት ጋር ማያያዙ፣ ገራጆች ግርዛትን እንደ ገቢ ምንጭ መውሰድና የሕግ እውቀት ማነስ ምክንያቶቹ ናቸው ብሏል። ሚኒስትሯ ስለዚህን ነገር ለሴቶች የሚሰጠው የአናሳ ትኩረት ነው ምክንያቱ። ለዚህን ደግሞ ለብዙ ጊዜ በህብረተሰባቸው የኖር አሳሰብ ስለሆነ ይህን ለመቅረፍ በጣም ከፍተኛ ንቅናቄና ስራ ያስፈልገናል። በሴቶች ላይ የሚደርሰው ይሰብአዊ ተግባር ነው። ሕገ መንግስት ሞርታቸው ይጥሳል። መብታቸው፣ ክብራቸው፣ ሁሉም ነገር የሚጥስ ነው። ስለዚህ ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው በተለይ በምስራቅ ኢትዮጵያ አካባቢዎች እስከ 99 ከመቶ የሚሆኑ ሴቶች የተገረዙ መሆናቸውን ተናግረው ያለዕድሜ ጋብቻና ግርዛትን በሚቀጥሉት አምስት ዓመታት ለማስቀረት የሚያስችል ፍኖተ ካርታ እየተዘጋጀ መሆኑን ገልጸዋል። ፍኖተ ካርታ የሚያሳየውም እሱ ነው። በተለይ ከፍተኛ ቁጥር ያለባቸው አካባቢዎች ልዩ ትኩረት ያደርጋል ፍኖተ ካርታው ራሱ ማለት ነው። በተለይ ባልተማሩ ሴቶች ነው ይህንን ቁጥር የሚበዛው። ዝቅተኛ ኑሮ ባለባቸው ሴቶች ነው ይህንን ድርጊት የሚበዛው እና እነሱን የህብረተሰብ ክፍሎች በማስተማር ይህንን ድርጊት እንድንቀንሰው ነው ዋና ትኩረታችን። ስለዚህ አሁን በሁሉም አካባቢዎች እኩል መራመ ማስተማር ዳለብን ብለን አናስብበት በፍኖተ ካርታውም የተሰራለት ስራና በጀትም ዳይሬክሽንም። እንደዛ ነው ወይ በተለይ በአፋር ሶማሌ ሀረሪ እንደዚህ ክልሎች የተለየ ትኩረት አድርገን እንሰራለን ብለን ነው እያሰብን ያለን በዘርፉ ሰፊ ጥናትና ምርምር ያደረገው የኢንተር አፍሪካ ኮሚቴ በሚጫሩ አይኤሲ ዲሬክተር ዶክተር ሞርሳንዳ ከያቴ ኢትዮጵያን ጨምሮ በአፍሪካ 29 ሀገራት የጎጂ ልማዳዊ ድርጊት ተጠቂ ናቸው ብሏል እነዚህን ሀገራትን በመቶኛ ከፋፍሎ በሶስት ደረጃ አስቀምጧቸዋል እንደ ዶክተር ሞርሳንዶ ጥናት ከ85 በመቶ በላይ በስፋት ግርዛት የሚፈጽምባቸው ሀገራት ተብለው የተዘረዘሩት ጅቡቲ ግብፅ ኤሪተራም ጊኒ፣ ማሊ፣ ሴራሊዮን ሱዳንና ሶማሊያ ሲሆኑ በሁለተኛ ደረጃ የተቀመጡና ከ25 እስከ 85 ከመቶ ሴቶች የሚገረዙባቸው ሀገራት ኢትዮጵያ፣ ቡርኪና ፋሶ፣ ኮትድባር እና ሌሎች የምዕራብ አፍሪካ ሀገራት ናቸው ብሏል። የተሻሉ የሚባሉ ነገር ግን ችግሩ አሁንም ያለባቸው በማለት ካሜሩን፣ ጋና፣ ኮንጎ፣ ናይጄሪያና በመካከለኛው አፍሪካ የሚገኙ አንዳንድ ሀገሮች ናቸው ብሏል። ዶክተር ሞርሳንዳ በጥናታቸው በአፍሪካ ከ13000 በላይ ጎጂ ልማዳዊ ድርጊቶች እንዳሉ ጠቅሰው 12000ዎቹ በሴቶች ላይ ብቻ የሚፈጸሙ ናቸው ብሏል። ድርጊቱን ማስቀረት የሚቻለው የሃይማኖት አስተምሮ ጀምሮና በቂ የሕግ ማዕቀፍ በቅንጅት መስራት ሲችል ብቻ ነው ብሏል። እንደ አውሮፓውያን አቆጣጠር በ2025 ኢትዮጵያን የሴት ልጅ ግርዛት የማይኖርባት ሀገር ለማድረግ ውጥን ተይዞ የተሰራ ቢሆንም የአፈጻጽም ደረጃው ይህንን እቅድ ለማሳካት የሚያስችል ደረጃ ላይ ያለመሆኑን ተጨባጭ ሁኔታዎች ያሳያሉ ተብሏል። ከአፋር ክልል የተሳተፉት አቶ መሐመድ አህመድ የሴት ልጅ ግርዛት ተደግሶ ከሚፈጸምበት ሁኔታ ቀንሶ አሁን በድብቅ ሴቶች እየተገረዙ መሆናቸውን ገልጿል። ግንዛቤ ካለመኖር የተነሳ ከባህልና ከእስልምና ሃይማኖት ጋር ስለሚያያይዙት በገጠር ቀበሌያትና አርብቶ አደሮች አካባቢ በስፋት እንደሚፈጸም አስረድቷል። ቀንሷል እንላለን ግን በተፈለገበት ደረጃ አልደረሰም። በጣም በአፍሪካ ደረጃ ራሱ በእኛ አካባቢ ነው በስ በጣም በጣም ስር የሰደደ ስለነበረ ነው እና የኛ ሚና አስፈላጊ ነው። አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛትን የማይታገስ ማህበረሰብ ይንፈጥራለን በሚል ሀሳብ ከየካቲት 6 ከ7 2011 ዓ ም በአዋሳ ከተማ ተደርጓል። በንቅናቄው ላይም የጎሳ መሪዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተወጣጡ ውሳኔ ሰጪ አካላት ተሳትፎበታል። በዚህ ንቅናቄ መድረክ ላይም የተገረዙ ሴቶችን ስቃይ በመገንዘብ አባት እናትና ወንድሞቻቸው እንድታደጓቸው በአጽኖ ተጠይቋል። በዓለም በየአመቱ 3 ሚሊዮን ታዳግ ሴቶች ይገረዛሉ። ከዓለም ሴቶች ደግሞ ከ100 እስከ 140 ሚሊዮን ሴቶች የተገረ ረዙ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብጂዎስ ሐዋሳም አድማጮች ወደ መጨረሻው ዝግጅታችን እናልፋለን። የመጨረሻው ዝግጅታችን ቃለ ምልልስ ነው። አትሌት ደራርቱ ቱሉ በባዶ እግሯ ልትሮጥ ነው። ለምን በቃለ ምልልስ ይዣታለው በጣም አመሰግናለሁ። ደራርቱ ቱሉ ለቃለ ምልልስ ፈቃደኛ ስለሆንሽ፣ በሁለት ጉዳዮች ላይ ነው ላነጋግርሽ የደወልኩት። አንደኛው የእርቀ ሰላም ኮሚሽን አባላት ውስጥ በመካተትሽና ሁለተኛው ደግሞ ሰሞኑን ሩጫ ለማድረግ በባዶ እግርሽ ልምምድ እያደረግሽ መሆኑ እየተነገረ ነው እና ለምንድን ነው በባዶ እግርሽ ለመሮጥ የወሰንሽው?

ሌላ ልጆች ናቸው። ኛ ይህንን የአያር ያሉን በበራበን ሰን እሱ ለመዘከር ያዘጋጁት ሩጫ ነው። እንግዲህ በባዶ እግር ለመሮጫ ተብሎ የተዘጋጀ ቦታ ባለመሆኑ በባዶ እግር ለመሮጥ መወሰን ትልቅ ውሳኔ ነው እና የእውነት እንደዚህ አይነት ውሳኔ ላይ ለመድረስ ያስከደደሽ የውስጥሽ ስሜት አለ? የተለየ ምክንያት አለሽ?

ደፋ ቀዳ ብሎ ነው ያረከበው እና ብዙ ድካም ነው የደቀበት። በእርግጥም ደግሞ በድካማቸው ተዘክረዋል ጽቧዋለ ማለት አንችልም። እና እንግዲህ ያው ትውልድ ታውቂያለሽ እንደ ድሮ ጀግና አይደለም ባለው እንግዲህ ባለንበት ደረጃ ግን እንኳን ብናከብር ብሎ ነው የተዘጋጀው እና ስለዚህ ይሄ እነሱ ከአቡት አንጻር

and then take it to the እንደዚሁም ደግሞ ሳንዛን ብቶ እዚህ በጣም ብዙ ቦታ ስላለ ኢትዮጵያ ለልምምድ ቦታ የምትሰራል ምክብ ና መርጠሽ ከሰባራቁ ባሻገር ምናልባትም እንግዲህ እንደ ድሮ በጊዜ መጥተሽ ወቶች በጊዜ ባትመለሱ አሁንም ድሮ ልምምድን የሚሰራባ ቦታዎች ስላሉ እዛው እዛ ልምምድን የማደርገው ና ውጫው የሚጠል ከተባለ በኋላ በልምምድ የምትመኩ ማለት አሁን ባሰፈርሽው ሀሳብ ላይ አሁን ጀግና የለም የሚል ነገር ጠቆም አድርገሻል። ና ምን ማለት ነው? እንግዲህ እንደምታወቀው እነዚ አባቶች በዚህ ጊዜ ያለምንም ቅድመ ሁኔታ ምንም ደስ ሳይመቻቸው ሲ ሀገር በክብሯ ለማቆየት

ወደ እርቀ ሰላም ጉዳዩ ስናልፍ አንቺ አለሽበት። ምንድን ነው ይሄ እርቀ ሰላም ኮሚሽን የሚሰራው ነገር? ምን እናከናውናለን፣ ምን የተሳካ ስራ እንፈጽማለን ብለሽ ታስቢያለሽ? በግል ስሙ እርቅና ሰላም ኮሚሽን ስሙ በመጠኑም ቢሆን የሚገልጽ ይመስለኛል። ምናልባትም በውስጡ የሚሰራቸው ነገሮችን ካልነው እንጂ ያው እርቅ ስለማለት ሰላም ለማምጣት የሚሰራ ኮሚሽን በአዋጅ ተቋቋመ። የሀገራችን ተጨባጭ ሁኔታ ብና የሀገራችን እንግዲህ በሃይማኖት በብሄር በድንበር በፖለቲካ በተለያዩ ነገሮች እንግዲህ የህዝባችን ተቃርኖ ነና በየቦታው ተበላ ኢትዮጵያ ብሎን ያንን እንግዲህ እንደ ዶሮችን አንድነታችን ለመመለስ ሁሉ ይህን በቃል ስተን ሀገራችንን ወደፊት ለማራመድ

በምን መልኩ ነው እርቀ ሰላሙ የሚፈጸመው? ማን ከማን ጋር ነው የሚታረቀው? እንዴት አይነትስ ሂደት ነው ለመሄድ ያሰባችሁት? ስጋት በጣም ትልቅ ነው። ስሜም ከሆኑ የተነሳ በጣም ያስፈራል። ምክንያቱም የሚያስፈራሩ ደግሞ ኃላፊነት ነው። ኃላፊነት ማለት ደግሞ እምነት ነው። በታማኝነት እና በካሳሪነት በትጋት ማስራት አለብሽ። ይሄ ነው ነገር ለማድረግ ብዙ ነገር ይጠበቅብሻል። ብዙ ቦታ መሄድ ይጠበቅብሻል። ያንም እንግዲህ እኛ አባላት ሁሉ ያሆን ከሰባስራል። ይሄ ስልክ እንግዲህ ሄት መጀመር እንዳለበት እንዴት መጀመር እንዳለበት ከባጋሪ መስራት እንዳለበት ኢትዮጵያ ህዝቦች አረባቴ እዚ የተቃጠፍ ኩሉሽ አካላት እንዴት አድርገን ተረዳርተን እንደምንሰራ፣ እንዴት አድርገን ይሄን ነገር እንደምንፈጽም የተወጣጠው የርስብ አባላት ተመሳስረው አንድ ነገር ላይ ደርሳል ብ የምትለው ሁለተኛም ደግሞ የመንግስት አጋጣም ሊኖር ይችላል ብዬ ገምታለሁ። ስለዚህ ይህን ነገር እንዴት አድርገን እንደምንሰራ ይሄ ስብች ፕሮጃውን ያወጣል ብዬ ገመታለው። ና በዛ አንጻር ብንወስደው ድረርቱ ደጋግመሽ ስለ ኢትዮጵያ ጉዳይ ከሩጫውም ጀምሮ አሁንም ስለ ኢትዮጵያ አንድነት ችግሮች መፈታት አለባቸው የሚለውን አቋም እያንጸባረቅሽ እንዳለሽ ረዳለው። ና ኢትዮጵያን እንዴት ነው የምታያት? ስለ ኢትዮጵያ ያለሽ አመለካከት ምን አይነት ነው? ምንድን ነው፣ እንዴት ነው የምታስቢያት?

ሁሉ ነገር አልፎ ሁሉ ነገር አልፎ ሰላም ሆነ ኢትዮጵያ አንድ በቃ አዲቷ ኢትዮጵያ ሰብረት በዓለም መድረክ እንድትታይ ትልቁ ነው የምፈልገው እና እኛም ደግሞ እግዚአብሔር ደግሞ ይሄንን ያለው ነገር አሁን ያለው በእኛ በእኛ ትውልድ ያለው ነገር ለልጆቻችን፣ ለሚቀጥለው ትውልድ ደግሞ ሰላም የሆነች ኢትዮጵያን ፍቅር የሞላበት ኢትዮጵያን ነገር ቀርቶ ኢትዮጵያ ስደቱ ቀርቶ ማንም ሰው ቢያንስ የሚያድርባትን ኢትዮጵያ እና ስደቱ ቀርቶ መፈናቀሉ ቀርቶ ስላቸው እንደዚህ ሁሉ ቀርቶ በቃ ነባራ ኢትዮጵያ፣ ታላቋ ኢትዮጵያ ነው ማየት ነው እና ይሄ ደግሞ እኔ ብቻ የሚመኝመት የሚመስለኛል እና ለሀገር ለሞት ክት ለትውልዲች ታስረክያለች ወደፊት ደግሞ ይሄ ሁሉ አልፈ ሁሉ ገበቸዊ ቅርብ ብለን ደግሞ ልጆቻችን ደግሞ በአዲስ መንፈስ ነው ሀገራችን ኢትዮጵያ ዜትን ብሉ ደስ ይለኛል። በጣም አመሰግናለሁ። እግዜር ይስጥልኝ አትሌት ደራርቱ፣ ለሰጠሽን ማብራሪያ። ስልኩ በደንብ ስለማይሰማ ነው እንጂ ብዙ ባወራሽ ደስ ይለኝ ነበረ። በጣም አመሰግናለሁ። እርግጠኛ ነኝ ኢትዮጵያ ስመጣ ምንም ትግል ወደ ሀገር ስለመጣ በቅርበት አድማጮች እንደተከታተላችሁት የስልኩ ጥራት በጣም አስቸጋሪ በመሆኑ የተፈለገውን ያህል ቃለ ምልልስ ልናደርግ አልቻልንም። ለነገር ግን ቃል በገባችሁ መሰረት በቅርቡ ዋሽንግተን ዲሲ ስትመጣ ሰፋ ባለ ቃለ ምልልስ የዘናት እንመለሳለን። ለዛሬ እንግዲህ የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ ማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያብሮ ነበር። ጉዟችሁ የሰመረ ይሁን እያልኩ እሰናበታችኋለሁ። አብሬያ መልካም ምሽት። በነገው ጉዞ እንገናኝ። คุณราดิโอส